ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳ የወለጋ ስቴዲየም የመጀመሪያ ምዕራፍ መርቀዋል። ከነቀምቴና ምስራቅ ወለጋ ዞን ከተወከሉ ነዋሪዎች ጋርም ውይይት አካሂደዋል። ሕብረተሰቡ ሰላሙን ከጠበቀ የተለያዩ የኢንቨስትመንት እድሎች ወደ አካባቢው እንደሚመጡ ጠቅላይ ሚኒስትሩ ተናግረዋል። እያቀፉ እንጂ እየገፉ መኖር አይቻልም ያሉት ዶክተር አብይ ለወጣቶችም መልዕክት አስተላልፈዋል። ናኮር መልካ ከነቀምቴ ዘገባል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳን እና ሌሎች እንግዶችን የያዘች ሄሊኮፍተር የስቴዲየሙ ምርት ላይ ስታርፍ፣ ከጫፍ እስከ ጫፍ የሞላው ታዳሚ ሆ ብሎ ተቀበላቸው። ጠቅላይ ሚኒስትሩም ስቴዲየሙን እየዞሩ ሰላምታ ሰጡ። ፉጨት ጭብጨባና ልልታ በሩቁ አስተጋባ። ግንባታው ከሌሎች አዳዲስ ስቴዲየሞች ቀድሞ የተጀመረው የወለጋ ስቴዲየም የመጀመሪያ ምዕራፍ ግንባታ ከአስር ዓመታት በኋላም ቢሆን በዶክተር አብይና አቶ ለማ መገርሳ ተመርቋል። አስተያየት ሰጪዎችም ምንም ያህል ቢዘገይ በመመረቁ ደስ እንዳላቸው ለአሜሪካ ድምፅ ተናግረዋል። ስሜ ሀይመ ብዮ ነው። የሚባለው ስታዲየም የሚረቃ በጣም ደስ ብሎኛል። ሰራተኛውን ከደሞዙ ነጋዴውን ከሚያገኘው፣ አስተዳደሩም ከሚያገኘው ሁሉም ህብረተሰብ በአንድነት ተባብሮ ነው የሰራው። እንደ ሴትነቴ በነቀምት ከተማ ዛሬ ተሰማኝ። በጣም ፍቅር ደስታ በእኔ አንደበት በት የሚገለጽ አይደለም። በጣም ትልቅ ነገር ነው። ግንባታው ከ196 ሚሊዮን ብር በላይ ወጪ እንደሆነበት የተናገሩት የነቀምቴ ከንቲባ አቶ ቦጋለሹማ መቀመጫ የልምምድ ቦታ የመዋኛ ቦታና የፋይበር ግላሱ የሚቀር መሆኑን ጠቅሰዋል። በቅርቡም የፋይበር ግላሱ እና መቀመጫ እንዲገዛ ጨረታ መውጣቱንም ተናግረዋል። ስቴዲየሙ በመንግስትና ህብረተሰቡ ትብብር መሰራቱን የተናገሩት የግንባታው ስራ አስኪያጅ አቶ ተሾመ ገመዳ ቃል ገብተው ቃላቸውም ሙሉ በሙሉ ስላልጠበቁት እንዲህ ብለዋል። ቃላቸውም በትክክል የጠበቁ ያልጠበቁትም አሉ። ያንንም እናመሰግናለን። እዳ የለበትም ይሰጥ አለ። አቅሙ እዛ ስላልደረሰ ነው እንጂ ሊከለክልን ፈልጎ አይደለም። ሻህላ ብድል ማመስገን ነው አለብኝ በአንደኛው። ምክንያቱም እኔም ማውቆ እስካሁን ድረስ መጀመሪያ ቴሌቶኒ ቀን አስር ሚሊዮን ምር ነው የሰጡን ከዛ በኋላ የእሱ የሜድሮክ እህት ድርጅቶች በጠቅላላ አራት ነጥብ አምስት ሚሊዮን አምጥተዋል። ይሄ ሰነድ በግልጽ የሚታይ ነው። አስራ አራት ነጥብ አምስት ሚሊዮን ሰጥተዋል። ነገር ግን ለወደፊት ይህንን ስራ በምትሰሩበት ጊዜ ዶላር ሊታጡ ትችላላችሁ በእኔና በቤተሰቤ ስም አንድ ሚሊዮን ዶላር ይሰጣችኋለሁ ብሎ ቃል ገብቶልን ነበረ። ጨምሮም ሊሰጡን ይችላሉ የሚል ግምት አለኝ። ከምርቃቱ በኋላ የመጀመሪያ የሆነውን ኳስ ከአቶ ለማ እግር ተቀብለው ወደ ግብ የለጉት ዶክተር አብይ ነጥብ አስቆጥረዋል። በነቀምቴ አዳራሽ በተደረገው ውይይት ላይም ከተሳታፊዎች ለተጠየቁት ጥያቄዎች መልስ ሰጥተዋል። ዞኑን ማልማትና የወጣቶች ስራ ፈጠራን በተመለከተ ህብረተሰቡ ሰላሙን ከጠበቀ የተለያዩ የኢንቨስትመንት ዕድሎች ወደ አካባቢው እንደሚመጡ ጠቁመዋል። እያቀፉ እንጂ እየገፉ መኖር አይቻልም ያሉት ዶክተር አብይ ለወጣቶችም መልእክት አስተላልፈዋል። ሚሶምያ ቪዶስ ሆጂ ቆደተኞች እጭ ወርባድ የአገር ልማት ለማምጣት ስራ ተከፋፍሎ መስራት ያስፈልጋል። ወለጋ በተፈጥሮ የተቀየረ በመሆኑ በአንድነታችን በመደማመጣችን ሂደታችንን ተደራርተን አብረን በመስራታችን ወለጋን መቀየር ትልቅ ተግባር አይደለም። በምዕራብ ኦሮሚያ ያሉት አባቶች ልጆቻቸው ከሰው በታች እንዲሆኑ አይፈልጉም። ጂንስ ሱሪ ይገዝቡላቸዋል። ልጆቻቸው ደግሞ እሱን ለብሰው አስፋልት ላይ ይቆማሉ። ጠንካራ አባትና እናት ስላላቸው እንደምንም ብለው ጂንስ ይገዛሉ። እነሱ ሲያልፉ ግን እናንተ ለልጆቻችሁ ምንድን ነው የምታወርሱት? ስራ የማትወዱ ከሆነ እንዴት ልትሆኑ ነው? እንደ አባቶቻችን ተቸግረን ሰርተን አገር እናሳድቃለን ረከቻ ሁጀቻ ብየጅጅር አካቦት ይገኛ ከእስር ጋር ተያይዞ ለቀረበላቸው ጥያቄ ያለ አግባብና ወንጀል ሳይፈጽም የታሰረ ካለ ክልሉ እንዲፈታ አቅጣጫ አስቀምጠዋል ዶክተር አብይ የመከላከያ ሰራዊት አንድ እዝ በነቀምቴ ከተማ እንዲሆን ውሳኔ ላይ እየተደረሰ መሆኑንም ገልጸዋል አቶ ለማ መገርሳም በበኩላቸው ህዝቡን በትክክል የማያገለግል አመራር በገጠር ቀበሌ እንኳ እንዲቆይ አንፈቅድም ብለዋል። ዞኑ ባለፉት ስድስት ወራት በሰላም እጦት ምክንያት ያልተረጋጋ በመሆኑ ለወጣቶች የስራ ዕድል አለመመቻቸቱን ጠቅሰው አስተማማኝ ሰላም ከመጣ ለመስራት የሚያግደን የለም ብለዋል። የኦሮሞ ፖለቲካ ድርጅቶችን በተመለከተም ተከታዩም ብለዋል። አሞ በረከነ ኬስ ያላ ብየጉር ጉደት ኬሰቲ አበሜቀቱ ወልሞርሜ በዚህ ዘመን ባደጉ ሀገራት ሰባት ስምንት አስር ድርጅት ሆነው አብረው መንግስት ይመሰርታሉ። አብረው አገር ይመራሉ። እኛ ግን የሐሳብ ልዩነቱን ወደ ጠላትነት እየወሰንነው ነው። ይህ በዚህ ዘመን አለማወቅ ነው። ሰው አብሮ በጠረጴዛ ዙሪያ መመካከር ከቻለ፣ ለዚህም ምቹ ሁኔታና እድል ካለ እንኳን የሚያጣላ በክፉ አይን እንድንተያይ የሚያደርግ ነገር የለም። እንደኔ እንደኔ እንደ እኔ ከምትሉት ልማት ይልቅ የኦሮሞ ፖለቲካ ድርጅቶች አንድ ቢሆኑ፣ ይህ ለእኛ ትልቅ ታሪክ ነው። ጃርሚያን ሲያሳ ኦሮሞ ጀደሙ ኩኑ ሙፍሴና ጉዳ በመድረኩ ላይ ለጊዜ የታቀደ የባቡር መስመር ግንባታ አለመኖሩ ሲጠቀስ የተጀመረው የነቀምቴ አየር ማረፊያ ግንባታ እንዲቀላጠፍ እንደሚሰራም ቃል ተገብቷል። ሌሎች የመሰረተ ልማት ችግሮችም ትኩረት እንደሚሰጣቸው ተመልክቷል። ለዶክተር አብይ አህመድ እና አቶ ለማ መገርሳ ፈረስ እንዲሁም ጋሻ እና ጦር ተበርክቶላቸዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ